በሀገሪቱ በተለያዩ አካባቢዎች በተከሰቱት ግጭቶች በርካታ የሰው ህይወት እንደጠፋ እና ንብረት እንደወደመ የኢትዮጵያ መንግስት ገለጸ። በነዚህ ድርጊቶች ሳቢያ በውል ምን ያህል የሰው ሕይወት እንደጠፋ እና የወደሙ የንብረቶች ግምት ገና እየተጣራ መሆኑን የመንግስት ኢንፎርሜሽን እና ኮሚኒኬሽን ሚኒስትር አቶ ጌታቸው ረዳ ለውጭ ጋዜጠኞች አስረድተዋል። ቀደም ሲል የመናገሻው ከተማ የአዲስ አበባ መሪ እቅድ ማስተር ፕላን የተባለለትን በመቃወም ተቀስቅሶ የነበረው ግጭት ምክንያታዊ ነው፣ ከጀርባው ሌላ ሴራ አለ በማለት ሚኒስትሩ ይገልጻሉ። በምዕራብ አርሲ ያለው ሁኔታ ለምሳሌ በምዕራብ እና ደቡባዊ ምዕራብ ሸዋ የደረሱት በተለያዩ ጉዳዮች ነው። በሸዋ ውስጥ ጥያቄ ያነገቡ ሲሆን በአርሲ የደረሰው ግን ፍጹም የተለየ ነው። በአርሲ ያለው ከአንዱ መንደር ወደ ሌላኛው መንደሮች በመዘዋወር የሰው ሕይወት ማጥፋትና ንብረቶችን በማጋየት የግለሰቦችን ንብረት፣ የመንግሥት ተቋማትን እና የሃይማኖት አምልኮተ ቤቶችን በማውደም የተካሄደ ነው። ይህ ደግሞ የሕዝብ ጥያቄን ማቅረብ ሳይሆን መሳሪያ በማንገብ ከቁጥጥር ውጪ ለማድረግ የታቀደ ነው። ይህንን ለማስቆም የጸጥታ ኃይሎች የተሰማሩበት ሁኔታ እንዳለ ሆኖ የተከፈለበት መሥዋዕት ግን ጥቂት የሚባል አይደለም። የመልካም አስተዳደር ጥያቄ ግን በበርካታ የሀገሪቱ ክፍሎች በከፋ መልኩ የተነሳ ጥያቄ ነው። መንግሥት ለዚህ መልስ መስጠት ይኖርበታል። በተጠቀሱት አካባቢዎች መሳሪያ በመታጠቅ የሰው ሕይወትና ንብረት አውድመዋል። ለዚህም ከጀርባቸው ሌላ ኃይል አለ በማለት በማያያዝ ውይዝ ርጋርድ ቱ ዚስ ፓርቲክዩላር ኢንሲደንት ዘ ኤርትራን ጋቨርመንት ኢዝ ናት ኦንሊ ወርኪንግ ዊዝ ኦ ኤል ኤፍስ ሌፍት ኦቨርስ ኢን አዝማራ ባት ኦልሶ ዊዝ ዘ ላይክስ ኦፍ ኪንቡት ሰቨን አንድ ዜይ ኢንፊልትሬት ኦል ካይንድስ ኦፍ ካርስ ቱ ኢትዮጵያ በተለይ ይህንን በሚመለከት የኤርትራ መንግስት ከአስመራ በመነሳት ከኦነግ ጋር በመተባበር ብቻ ሳይሆን ከግንቦት ሰባት ጋር ዘልቀው ወደ ኢትዮጵያ ለመግባት የሚያደርጉት እንቅስቃሴ ነው። አቶ ጌታቸው ረዳ ከዚህ በተጨማሪ ለዶቼ ቬለ የገለጹት በምዕራብ ሸዋና በደቡብ ምዕራብ ሸዋ ህዝቡ ከመልካም አስተዳደር ጋር በተያያዘ ጥያቄዎች አንስቶ ጥያቄውን ከሞላ ጎደል ሰላማዊ በሆነ መልኩ ኋላ ግን በአንዳንድ ኃይሎች ጉዳዩን ስለጠመዘዙት ወደ ሁከት ያመራ እንቅስቃሴ ነበረ። ከምንም ነገር በላይ ግን መንግስት የመልካም አስተዳደር ችግር ችግር መሆኑን ተቀብሎ ህዝቡ ጋር ውይይት ስላደረገ ለመፍታት በቅቷል። ሁከቱ ማለት ነው። ችግሩ አሁንም ለመፍታት ረዥም ጊዜ ይወስዳል። አሁን ግን ከዚህ ጋር በፍጹም ተያያዥነት የለው የተደራጁ ቡድኖች በምዕራብ አርሲ ላይ ትልቅ ጥፋት፣ ትልቅ ሁከት ሁሉ የማፈራረስ ስራ ውስጥ ገብተው መንግስት ጣልቃ እንደሚገባ እንደሰማው ጠቅላይ ሚኒስትሩም ተናግረዋል። እርምጃ መውሰድ ተጀምሯል። ጌታቸው ተድላይ፣ ለጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ።